Admitted to Yagara, good day. ዝግጅቱ ውይይ በሀገር ውስጥ ቀውስ ሲቀሰቀስ አንዳች ተቃውሞና የለውጥ ጥያቄዎች እንዲሁም እንቅስቃሴዎች ጎልተው በሚሰሙበት በማህበራዊና የማህበረሰብም ሆነ መደበኛ የመገናኛ ብዙሀን የሚተላለፉ መልእክቶች ጋር መታሰብ ያለባቸው ጉዳዮች ምን ይሆኑ? ለመሆኑ የአካባቢ ራዲዮኖችና የማኅበራዊ መገናኛ ብዙሃንስ እንደ መደበኛ ሁሉ አንዳች ኃላፊነት ይኖርባቸው ይጠበቅባቸው ይሆን? ድም እንዳልነው ትኩረት ሰጥተን እንዋይበታለን። ተዋናዮቹና ተወያዮቹ ኢትዮ ሚዲያ ፎረም በመባል የሚታወቀው ከፍተኛ ተነባቢነት ያለው በኢትዮጵያ ጉዳዮች ላይ ያተኮሩ ጽሑፎች የሚታተሙበት የኢንተርኔት ድረገጽ ዋና አዘጋጅ አብረሃ በላይ፣ የኢሳት ራዲዮና ቴሌቪዥን አዘጋጁ ሲሳይ አጌና፣ ሆርን አፌርስ የተሰኘው የኦንላይን መጽሔት ጸሐፊው ዳንኤል ብርሃኔና በዋሽንግተን ዲሲ እና አካባቢዋ እንዲሁም በኢንተርኔትና በስልክ የሚሰማው አዲስ ድምጽ የተባለው የማህበረሰብ ራዲዮ አዘጋጅና አቅራቢ አበበ በለው ናቸው። በቅድሚያ እንግዶቻችን፣ እንኳን በሰላም ወደ አሜሪካ ድምፅ በተለይም ወደ ራዲዮ መጽሔት መጣችሁን። አሉላ እንግዲህ በመግቢያው ላይ በዚህ የጠረጴዛ ውይይት ለእናንተም ነው። በኢትዮጵያ እንደምታውቁት ለውጥ ለውጥ የሚሸት ነገርም አለው። ወደኋላ መለስ ብንል ለሁላችሁም ቀጠሮ ሲይዝ እንዳልኩት እንደምታውቁ አሉላ ጋዜጠኞች አንድ ጊዜ ድንገት እንደ ተፈቱ፣ ከዛ በፊት እርግጥ የህዝብ አመፅ ነበር፣ በጎንደር በደብረዘይት ያን ተከትሎ ወዲያው ጋዜጠኞች ተፈቱ። እንዴ ጥሩ ነው ተባለ። ከጋዜጠኞች መፈታት በኋላ ደግሞ አንዳንድ የመንግስት ባለስልጣናት ደግሞ እየጠፉ እየከዱ እናያለን። ተከትሎ ደግሞ የመንግስት ባለስልጣናት እየለቀቁ ናቸው። ቱባ ቱባ ባለስልጣናት የሚባሉ አንዳንድ ሰው የተለያየ ሀሳብ ይሰጣል። ይሄ መንግስት በቃው ማለት ነው ወይ? በዚህ መሃል ግን ህዝብን በተለያየ ዘዴ የምናገለግል ምናልባት ህዝብ ውስጥ ጭንቀት ካለ ይሄን ጭንቀት በተመለከተ ምንድን ነው ማድረግ ያለብን? የሚዲያ ሚና ምንድን ነው ነው አሉላ ጥያቄውን ደግሞ እንደ ድሬውን ጥሩ አድርግሃል። አዲሱ እንደምትነበቡበት እንደምትሰሙበት የማህበረሰብ አገልግሎት የምትሰጡ አላችሁ በብዙዎች የሚነበብ ድረ ገጽ በአማርኛም እንግሊዝኛም የሚቀርብባቸው አላችሁ እንደየተሰማራችሁበት መስክ እንዳላችሁበት ቦታ ታዳሚዎቻችሁ ደረጃውም አይነቱም ይለያያል። ይሁንና በሀገር ውስጥ ቀውስ ሲቀሰቀስ አንዳቸው የተቃውሞና የለውጥ ጥያቄዎች ሲሰሙ እንቅስቃሴዎች ጎልተው በሚታዩበት የማህበራዊም ሆነ የማህበረሰብ መገናኛ ብዙሀን እንደ መደበኛው መገናኛ ብዙሀን ኃላፊነት አለባቸው ወይ? ካለባቸውስ ኃላፊነታቸው ምን ይሆን? እንዴት ነው መረጃዎች ከተገኙበት ምንጭ ለህዝቡ የሚደርሱት? ያን ኃላፊነት ትወስዳላችሁ ወይ ነው መሰረታዊ ጥያቄና በዚህ ነጻ ከፈት ባለው ሀሳብ እንጀምርና ቀጥታ በሚነጣጠሩ ጥያቄዎች እናዳብረው። እንጀምር ታሮ ካለኸው ከንተን ጀምር። እንግዲህ አሁን ጀነራል ጥያቄ ነው። መልካም ከአንተ ሁኔታ ጋር የሚሄድ ጥያቄ ላቅርብልህ። የኢትዮጵያ ጉዳዮች ላይ ፖለቲካ ላይ የሚያተኩሩ ጽሁፎችን ታወጣለህ በሆርን አፌርስ እነኚህን ጽሁፎች ስታወጣ የምትወስደው ኃላፊነት አለ? ለምታወጣው መረጃ ትክክለኝነት የቱን ያህል ትሄዳለ? እንዴት ታረጋግጣለ? የተሳሳተ ሆኖ ሲገኝ ምን ታደርጋለህ? እዚህ ጋር ቆየት ብለን ብንደርስ ደስ ይለኝ ነበር፣ ግን አንተ ቀጥተኛ ጥያቄ ስለፈለግ ነው አንዳርግህ ጥያቄ። ይህን እዚህ ናችራሊ ራሳችን ሊሚት ስለምናደርግ አንድ ሚዲያ የሚዲያን ሚና እየተጫወተ ያለ ግለሰብ ይሁን ፕላትፎርም መድረክ የተለያዩ ፍላጎቶችን ማመጣጠን መቻል አለበት። አንደኛ የህዝብ ጥቅም ይኖራል። በአንድ በኩል የህዝብ የማወቅ መብት አለ፣ በሌላ በኩል ደግሞ የህዝብ ሰላም ወይም መረጋጋት፣ አላስፈላጊ ችግር እንዳሰጣት የመጠንቀቅ ሁኔታ ይኖራል። በእኛ አገር ሁኔታ መረጃዎች ትክክለኛ መሆናቸውን እስከረጋገጥ ድረስ ችግር ሊሰጡ የሚችሉበት ሁኔታ የምናስተላልፍበት ደረጃ ላይ ብዬ አላስብም። ለምሳሌ ምላ ማለት ነው፣ ላይቭ ማስተላለፍ ላይቭ ስትሪሚንግ፣ እዛ አቅም ላይ አይደለም ያለ ነው። ሌላ መረጃውን አግኝ በጣም ፈጠን ከተባለ አንድ ሰዓት፣ ሁለት ሰዓት ወይ ደግሞ ሰዓታት፣ ግማሽ ቀን በኋላ ነው ያን መረጃ የምናቀርበው። ሌሎች እንደ ኬንያ የኢንተርኔት እና የካፓስ ችግር የለባቸው ሀገሮች በቀጥታ ችግሩ ካለበት ሰዓት ሊያስታልፉ ስለሚችሉ የማቀጣጠል ሚናል ነው ይችላል። እኛ ጋር ግን ኦረዲ የጊዜ ክፍተቱ በራሱ የማቀጣጠል አቅሙም ስለሚገድበው እውነታነቱን ካረጋገጥም ሲያበቂ ነው ከዛ በኋላ ለህዝቡ ማቅረብ ታሳቢ አድርገን ነው ማቅረብ ይወርብነ ስትል አንዳንድ ለምሳሌ ሰዎች በፍርታ ደረጃ የተጎዱበት ምስል ወይ ደግሞ ከፍተኛ ብሔር ቁጣ ሊቀሳቀሱ የሚችል እንደዚህ በዚህ ዓይነት ነገሮች ላይ ጥንቃቄ ማድረግ መልባት ራሳችን ሳንሱር ማድረግ ሊያስፈልገን ይችላል። መልካም ጥያቄዎች እናስከትላለን። በቀጥታ በራሳችን መድረክ ላይ የሚተላለፉትን አዲሱ የሰሞኑ ሁኔታ እንዴት አየኸው የሚለውንም ከኢህአደግ ባለስልጣናት እንደናቶ አባዱላ፣ እንደናቶ በረከት የመሳሰሉ ስልጣን ለቀቁ ተባለ። ይሄንን ህዝቡ በተለያየ መንገድ ነው የተረዳውና እንዴት አርገ ዘገብከው? ውጥረት አለ የሚባለው አገሪቱ ያን ሁኔታ ለህዝቡ ለማድረስ ምን አይነት ዘዴ ተጠቀምከ? የሚለውን በኋላ ትመለስበታለህ በዚህ ጉዳይ ላይ። ወደ አብርሃም ሂድ። እሺ፣ ኢትዮ ሚዲያ እንደምታውቁት በአብዛኛው እንደ አንድ ጸሐፊ በሚሉ ኩሉን ጦማሮችን እናወጣለን፣ ዜናም እናወጣለን። ግን የመጀመሪያው ጥያቄ እንዴት ነው የምትደነገቡት? ወይ እንዴት ነው መረጃውን እንዴት ለማረጋገጥ ትሞክራላችሁ? የሚባለውን በተቻለ ሁለተኛ፣ ሶስተኛ ምንጮችን በመጥቀስ ነጻ የሚባሉት ሚዲያዎችንም ራሱ ቮይስ ኦፍ አሜሪካ ይሁን እንደ ቢቢሲ፣ ሮይተርስ፣ አሶሽትድ ፕሬስ ከአውጡት አገር ውስጥ ያሉ እኖስም በተቻለ መጥን በሰፊ እንጠቅማለን። የራሳችንም እንዳልኩት በአንደኛ በሁለተኛ ደረጃ የሚገኙ ምንጮችን ተጠቅመን ለማረጋገጥ እንሞክራለን። የሰሞኑ ለተባለው አንዳንድ ትላልቅ ሹማምንት ኢህአደግን ጥለው እየሄዱ ነው የሚባላለ እኛ እንግዲህ የተገኘውን እውነት መሆኑን ስለተረጋገጠ እናወጣለን አውጥተናልም። ነገር ግን የአቶ አባዱላ ገመዳ ይሁን የአቶ በረከት ስምኦን የስልጣን ለቀቁ የሚለው ደግሞ ለምሳሌ ለኦሮሚያ ክልል የአቶ አባዱላ መልቀቅ ትልቅ አንድምታ ሊኖረው ይችላል። በረከት ስምኦንም ለሚደግፉ ሰዎች እንደዛው ተሰሚነት ሊኖረው ይችላል። ነገር ግን በቲቲኤልኤስ አካሄድ ወይ ፖሊሲ ግን የሆነ ተጽዕኖ ይኖረዋል ብዬ ፈጽሞ አልገምትም። እነሱ ቀርቶ የአባዱላ ድርጅት ኦህዲድም ቢፈርስ በቃ እኛ ከህወሀት ጋር መጓዝ አልቻልንም፣ ጸረ ዲሞክራሲ ነው ብለው እኳ ኦህዲድ ራሱን በራሱ ቢያፈርስ እኳ በአዴንም እንደዛ ቢያደርግ እንኳ ቲቲኤልኤፍ ፖሊሲ ይቀይራል ማለት ዘበት ነው። አይ እኔ እንግዲህ ህዝብ ጠልቶኛል፣ የነበሩ አጋዥ ድርጅቶችም እየከዱ ነው ብሎ ፖሊሲ ይቀይራል የሚል ስሜት አንደርስተኒ ፈጽሞ የለኝም። ለምን ከመጀመሪያ ጀምሮ ወያኔ ያው የራሱን አካሄድ ጉልበተኛ እንደሆነ በጉልበት በጠረንጃ ሀይል ሲወለድም ከመጀመሪያ ጀምሮ ፖለቲካል ፓወር ግሮስ አውት ኦፍ ዘባራል ኦፍ ዘጋን የሚሉት የማርክሲስቶች አባባል የፖለቲካ ስልጣን ከጠረንጃ አፈሙዝ ይመነጫል፣ ያድጋል የሚባለውን አምኖ እየተጓዘ ነው እና አባዱላ ቀርቶ የራሱ ቱቦ አስቱቦ ባለስልጣናት እንደ እናቶ ስያ ብርሃ ገብረ አስራት አለም ስገር ገብረ አምላክ የመሳሰሉ በርካታ የድርጅቱ ለሁለት ተሰነጠቀ ሲባል እንኳ ሲፒኤልኤስ አመራሩ አሁንም የዛን ጊዜ አመራር ያለ ነው። ምንም አልበሰለውም። እንዳለ እነሱን አንጠባጥን መጓዝ ነው ብሎ ነው የሄደው እና የነኚህ ወጡ የተባሉት ባለስልጣናት ያን ያክበት ፖሊሲ ተፅዕኖ ይኖራል የሚል ግምት ያለኝባቸው። አመሰግናለሁ። መልካም የምሰሩባቸው ስራዎች ዕለት ዕለት ከምታገኟቸው፣ ከምዘግቡባቸው ወይም ደግሞ ዘገባዎችን ከምታወጡባቸው አቀራረቦች ጋር ምንታዛምዱ እንፈልጋለን። አብርሃ፣ በላይ ቀደም ብለህ የኢትዮ ሚዲያን አሳይተህናል። ወደ ዋሽንግተን ዲሲ እንመለስ። ሁለት ተቋሞች። ሲሳይ፣ ቀደም ብለህ እንደተናገርከው የእሳት የሬዲዮና ቴሌቪዥን ጣቢያ ነው። በአለም አቀፍ ደረጃ ነው ስርጭታችሁ። እንደተመሰረታችሁበት አላማ፣ እንዳቀራረባችሁ ጠባይ ሁሉም የሚዲያ ዘርፎች ይለያያልና ጠባያቸው፣ ልታቀርቡ የምችሏቸውና ትኩረት የምታደረጉባቸው ቢለያዩ እንኳን هلا في من و و ميلون لما من أنا ان يدرسنا من كنت مسلما كنت مسلما كنت مسلما من مسلما የተለያየ መልክ ይቅረብ ይ ሁሉም ኃላፊነት እንዳለበት ይሰማኛል። እንደተባለው ደግሞ በተለይ በኤሌክትሮኒክስ የሚሰራጩ መልእክቶች ደግሞ ሁሉም ጋር የመድረስ አቅም ስላላቸው ኃላፊነቱ ደግሞ ትንሽ ጫና ያለ እንደሆነ ይሰማኛል። ዞሮ ዞሮ ግን እንደኛ አይነት ሚዲያ ደግሞ የተቋቋመው ኢትዮጵያ ውስጥ ሀሳብን የመግለጽ ነጻነት መሬት ላይ በተግባርን ለማዋል ብዙ ፈተና ታልፈዋል። ስለዚህ ብዙ ነገሮች ተሞክረው እነዛ መንገዶች ሁሉ በመዘጋጋታቸው አብዛኛው ከኢትዮጵያ ውጭ የወጡ ጋዜጠኞች የሚሳተፉበት መድረክ ነው በዚህ መድረክ ውስጥ ያለን ሰዎች ኢትዮጵያ ውስጥ ዲሞክራሲ፣ ሰላም በአጠቃላይ ችግሮች እንዳሉ ስለምንገነዘብ ኢትዮጵያን ሌላውም ዓለም የደረሰበት ሁኔታ ውስጥ መድረስ አለባቸው የሚልም ቁጭት ጭምር ስለሚያሰራም በዛ ረገድ ያሉ ክፍተቶችን ለመሙላት የምንሰራ ሰዎች ነን። ከዚህ ጋር እንግዲህ ተያይዞ ያለው ነገር የትኛውም ነገር እውነት ቢሆን እንኳን የማይነሱ ነገሮች አሉ። በተለይ በሕዝብ መካከል ግጭትና ቅራሚን የሚፈጡ አለመግባባትን የሚያባብሱ ጉዳዮች ላይ እውነት ስለሆነ ብቻ አናቀርብም። ይሄ ከጋዜጠኝነትም ባሻገር ሀገራዊ ኃላፊነትም አለብን ብለን ስለምንሰራ ሀይማኖቶች ያለመጠን በህዝብ መካከል በሃይማኖቶች መካከል እንዲህ አይነት ቅራኔን ልዩነትን የሚያባብሱ የታሪክ ቁልፎች የሚንቀሳቀሱ ነገሮች በዚያ መድረክ ላይ አናራግብም ነው። ስለዚህ ለኃላፊነት ስሜት ኢትዮጵያን ሁሉ በጋራ እያገለገለን ነው ብለን ነው የምናምነው። አበበ ተራዊ አንተ ነው በመጨረሻ ያደረግነው እዚሁ ቅርብ ስለሆንክ ነው። እኔ ምችም የሬዲዮ ጣቢያን እንደመሆኑ መጠን አዲስ ድምፅ ሬዲዮ በዋሽንግተን ዲሲ ይተላለፍ እንጂ በመላው አለም በተለያዩ ማስታወቂያዎች ይደመጣል እና ሬዲዮ ደግሞ አሁን የምትሉት ጥያቄ ቁልፍ ይመስለኛል። ቅድም ከአፍሪካን ዳንኤል እንደተናገረው ወዲያው በቀጥታ የሚሰማ ጉዳዩም ያለበት ቦታ ላይ የሚሰሙ ድምጾችን ዳይሬክት ማስተላለፍን ስለሚቻል ሬዲዮ ኃላፊነት በዚህ በጠየቃችሁ ጥያቄ ከባድ እና ከፍ ያለ ነው ብዬ ነው ማስ በመጀመሪያ ደረጃ ያለው አሁን የለውጥ ለውጥ ይሸታል የሚለው ነገር ኢትዮጵያ በእኛ እድሜ አንድ አንዳንዶች ወንድሞቻችን እድሜ ደግሞ ሁለት እንግዲህ በድምሩ የሚመጣ ካለ ሶስት መንግስት ለውጥ ልናይ ነው እና ህዝቡ ራሱ ለውጥን እንመደበት እና አንድ ለውጥ በመጣ ጊዜ እንዲህ ሊሆን ኖሮ እኮ የከፋ ነገር አይመጣም እያለ የተቆጨበትንም ጊዜያቶች ስለምናይ የአሁኑ ለውጥ እውነተኛና የማንጸጸትበት ለውጥ እንዲሆን ኃላፊነት ከሬዲዮ ጸባይነቱ አንጻር ከፍ ያለ ነው ብዬ ነው አስበው እና ጥንቃቄም እናደርጋለን። በኢትዮጵያ ውስጥ የሚመጣው ለውጥ ኢትዮጵያዊ ለውጥ እንዲሆን የአዲስ እንትን ሬዲዮ በጣም ጥረት ያደርጋል። ኢትዮጵያዊ ለውጥ ስንል ምን አይነቷ ኢትዮጵያ? ይሄ ሁሉ ነገር የሚተረማመስበት ለውጥ ስለሆነ በተቻለ መጠን የሁሉም ህብረት ስር ተሳትፎ ያለበትና ለውጡ ግን ኢትዮጵያዊ ለውጥ እንጂ የመበተን አደጋ የሌለበት አሁን ሀያ ስድስት አመት ያሳለፍነው ስምንት ሀገር ሳይሆን አንድ ሀገር እንደሆነ ያለችን አድርገን ነው። እኛ ፕሪንስፕል አውጥተን ነው የምንንቀሳቀስ። ሰው ላይ ወደው ሊወደው ይችላል። እያደረግን ያለው ግን የሚመጣው ነገር ጠቅላላ ኢትዮጵያውያንን በጋራ አብረው እንዲኖሩ የሚያደረግ ለውጥ፣ ፍጹም ወደ ቢቂም በቀል የማይወስድ ለውጥ፣ ተጠያቂነት ቢኖርም ሕጋዊና ሕዝብ ያጸደቀው ሕገ መንግስት ዳኛ ስርዓት ባለበት መልክ የሚጠየቁ እንጂ ድሮ እንዲህ ነበርክና አሁን እርምጃ ይወሰድ ባህል የሚል አይነት አሁን ያሉት ስልጣን ላይ ያሉት ሲያደርጉ የነበሩትን አይነት ለውጥ እንዳይሆን ከሁለቱም ለውጦች ከደርግም ለውጥ ከኃይለ ስላሴም ለውጥ አሁን ደግሞ ከወያኔም ለውጥ የማይቀር ለውጥ ነው እና ህዝቡ ተምሮ የማይጸጸትበት ለውጥ ሊያመጣ የሚችለው ምንድን ነው ብለን በዛ መሰረት ላይ ነው አዲሱ ሬዲዮ ፕሮግራሙን የሚሰራው መልካም አንድ ደረጃ ገፋ እናድርገው አሁን በመሰረታዊነት የሚታዩትን ከየራሳችሁ ተቋማት ጠባይና አቀራረብ ጋር እያዛመዳችሁ ተናግራችኋል ሶስታችሁ በግል ነው ተቋማቱን የምትመሩት አብርሃ በላይ ኢትዮ ሚዲያ ሌሎች አጋዞች ካሉ እርግጠኛ አይደለሁኝም። አበበ አበበ አዲስ ድምጽ ሬዲዮ፣ ዳንኤል ብርሃኔ ሆርን አፌርስ የተባለውን የኦንላይን መጽሔት ነው የገለጽከልን። ሲሳይ በኢሳት ቴሌቪዥንና ሬዲዮ የሚተላለፉ ፕሮግራሞችን በመልኩ በመልኩ ለማየት ነው የምንሞክረው። እስኪ ሁለት ነገሮችን እንመልከት። ዘመኑ ተቀይሯል። የማህበራዊ መገናኛ ብዙሀን የጎላ ድርሻት የተለመደው መገናኛ ብዙሀን ከሚያደርጉት ስራ ትይዩ በቀላሉና ወዲያውኑ የሚደረጉ ነገሮች ከናደጋቸው ፊት ለፊት አሉ ጠቃሚነታቸው ተቃሚነታቸው በፍጹም ጥያቄ ውስጥ በማይገባበት ነገር ግን ይነስም ይብዛም እንደ መደበኛ መገናኛ ብዙሃን በሚሰሩ ተቋማት ላይ ያለው ኃላፊነት የጎላለውና መረጃን በጊዜ ለማቅረብ በመፈለግና ያልተረጋገጠ ነገር ተላልፎ ሊያመጣ በሚችለው ጉዳት መካከል ያለ ትንቅንቅ የቆየ የሰነበተ ወደፊትም ምናልባት የሚቀጥል ነው። ያን የምትመለከቱበትን መንገድ ከዛሬዋ ኢትዮጵያ ችግሮች ጋራ፣ ከዛሬዋ ኢትዮጵያ ሁኔታ ጋራ ቅድም አዲሱ ለመግቢያው በመንደርደሪያው ከጠቀሳቸው ፈጣን ተለዋዋጭ ሁኔታዎች ጋራ ምንም ዓይነት መረጃ ሊመጣ ይችላል ብሎ በሚጠብቅ አስተሳሰብና ያ መረጃ የመጣበትን ነገር ለማረጋገጥ በሚፈልግ ወይ በሚጣርበት መንገድ ላይ እስኪ ይህን ፈታ ፈታ አድርገን ተራም መጠበቅ ላይ ያስፈልጋቸው ይችላል። እንቀባበል። አብርሃ አንተ ጋር ልጀምር። እንደው በነገራችን ላይ አብርሃ እድሉን አልወስድብህም። ግን ጥያቄ በምናቀርብበት ጊዜ ማንኛችሁም ልትገቡ ትችላላችሁ። ግን ስትገቡ እከሌ ነኝ ብላችሁ አስታወቃችሁን መቀጠል ይቻላል። አብርሃ ለአንተ ነው የተሰጠ እድሉ፣ ቀጥል። እሺ አብርሃ ላይ እንግዲህ ለጥያቄው ከማህበራዊ ሚዲያ ቀድሞ የሚወጡ ነገሮች አሉ። እነሱን እንዴት ነው ዋናው መደበኛ ሚዲያችን የሚጠቀመው የሚል መሰለኝን እኛ በልምድ ያካበት ነው ነገር እንደኢትዮ ኢትዮ ሚዲያ ማለት ነው በእርግጥ በሚዲያ ይህ በእንግሊዝኛው ዴድላይን ከጊዜ አንጻር የመሄድ ነገር አለ። የጊዜ እጥረት አለ ትሎ ዜና በትኩሱ የማውጣት ዝንባሌ ሊኖር ይችላል። የፈለገውን ዋጋ ከፍለን ግን የምንታወቀው እንደው ረጋ ብለን አጣርተን እስካልሆነ ድረስ እንደዚህ ወጣ በሚል አውጥተን ለአደጋ የተጋለጥንበት ጊዜ ያለ አይመስለኝም ምክንያቱም ከብዙ ሀገሮች መማር ይቻላል። የሚዲያ ጠቀሜታ ወይ የሚዲያ ምን አይነት እንደ ኢትዮጵያ ባሉ የፖለቲካ ቀውስ ውስጥ የሚኖሩ ሀገሮችን ምን ያህል ሚዲያው የባሰ አደጋ ሊያስከትል እንደሚችል ጠንቅቀን ስለምናውቅ የምናደርገው የምናወጣቸው ዜናዎች የሆኑ ሌሎችም ጽሁፎች ሕዝብም ከሕዝብ የሚያቃርኑ እንዳይሆኑ የሚያጋጩ እንዳይሆኑ እንዲያውም ተቃራኒው የሚያቀራርቡ መሆን እንዳለበት አምነን ነው የምናወጣው። ለምሳሌ በቅርቡ ልክ በኦሮሞ ህዝብ ወገናችን ላይ በሶማሌ ክልል ታጣቂ ልዩ ሀይል በደረሰው ጥቃት በሌላም አካባቢ በአፋር እና በራያ ህዝብ ተከስቷል። የአፋር ልዩ ጥበቃ ልዩ ሀይል በራያ ህዝብ ላይ ዘመቻውን አካሄዱ። መስከረም ሰላሳ ቀን ዘጠኝ ሰዓት የፈጀ ጦርነት ተካሂዷል። ያን ልብወለድ እንዳይሆን በእኛ በኩል የተቻለን ምንጮች ጠይቀን ካረጋገጥን በኋላ በዛሬ ዕለት ቤት ሚዲያ አውጥተነዋል። ምንድን ነው ልክ ምናልባት እድሩ ካጋጠመኝ እንግዲህ አዲስ ምዕራፍ እየገባን ይመስለኛል። ኢህአዴግ ያለውን የህዝብ ተነሳሽነት ለማምቀል አንዱን ክፍለ ሀገር እንበለው በየትኛው ልዩ ሀይል መመታት እንዳለበት ስለ ረዥም ጊዜ ተዘጋጅቶበት የመጠግበር ምዕራፍ እየገባ ያለ ይመስለናል። ስለዚህ በቋፍ ላይ ያለችን ሀገር ወደ ባሰ መቀመቅ ውስጥ እንዳንከታት በእኛ በኩል በጥንቃቄ ለኢትዮጵያ ህዝብ ደግሞ ይህ የመከራ ጊዜ ያልፋል፣ ወደዛ ወደ ገደል ሊገፋህ የሚፈልግ ሀይል ያን አስቀድመ ማወቅ መጠንቀቅ አለበት የሚሉ ጽሁፎች እንጂ ተገኝ ተብሎ አንዳንድ ሚዲያዎች እንደሚያደርጉት ፍራርጠን ሳናረጋግጥ ለህዝቡም ይጥቀም ይጉዳ ሳንመዝን የምናወጣቸው ነገሮች የሉም በኢትዮ ሚዲያ በኩል ማለት ነው። አመሰግናለሁ ዳንኤል። ዳሜል ሚቃጠል ሁለት ነገር እነሱ ሲነገሩ ከነበሩ አንጻር አንደኛ ዓላማ አንጻር ሲቀመጥ አሁን ለውጥ ማገዝ እንደዚህ ቢላስቀመጥ ነገር አለ። እርሶች የሚታይኝ መሰረታዊ ለውጥ የለም። በበኩሌ ቢበዛ የሀይል አሰላለፍ ወይም የሀይል ምብጥኑ የሚቀየርበት ሁኔታ ይኖር ይሆናል እንጂ ከዚያ ያለፈ መሰረታዊ በአሳሰቡ ሴሽ ያሳሰቡን አሰራሩ ነው ያሳስበን፣ ግለሰቦቹ አይደሉም። በዛ አንጻር እኔ ያን ያክል መሰረታዊ ለውጥ ቢያንስ ቢያንስ ላሳጥነው ላዘገየው ብዬ የሚያስጨንቀኝ ለውጥ ይኖራል ወይም እንትን አለ ብዬ አላስብም። ነገር ግን ያ ማለት ኦፕንትማ ጨለምተኛ የመሆን ጉዳይ ሳይሆን አሁን ያለው ነገር ከመገምገም አንጻር በተለያየ መፍኩክል ላይ ያሉ የሚመስሉ በዚሁ በገዢው ፓርቲ ውስጥ ያሉ የተለያዩ ሰዎች ወይም የተለያዩ ቡድኖች ናቸው ስለዚህ አንዳቸው ከሌላቸው ስለ ሚዲያ ያላቸው አመለካከት ለፖለቲካ ምን አይነት የፖለቲካ ስልቶችን ነው መጠቀም የሚለው ላይ ያላቸው አሳሰብ ምናምን አንድ አይነት ነው። መሰረታዊ ልዩነት አያላይባቸውም እስካሁን ድረስ ከምናየው። ስለዚህ ዞሮ ዞሮ ግን በዚህ ሂደት ውስጥ በሚፈጠር ማንኛውም ለማንገጫ ገጭ የሚሆን ለውጥ ሚሆን ዋትኤቨር በዛ ውስጥ ቅደም ሌሎች አጋሮች እንዳሉት የሚጎዳበት አገር የሚፈርስበት እንዳይሆን እዛ ላይ ጥንቃቄ ማድረግ ይገባል የሚለውን ጋባዋለሁ። ሌላው አንድ ወቅቱን የፈጠረው ቻሌንጅ ብ የማስቀምጠው ነገር ምንድን ነው እንግዲህ፣ ምንጭ ሲገመገም ሁሉ ጊዜ በሚዲያ ላይ እንደሚታውቁት፣ ስፔሻል ኢትዮጵያ ባለ አገር ደግሞ በቀጥታ የሚመለከተውና ኃላፊነቱን የሚወስደው ሰው ኦን ዘ ሪከርድ ስሙን ሰጥቶ ለመግለጽ ሙ የፈቃደኛ ስለማልሆን ከዛ ማግኘት ያለፈው ነው የሚሆነው ወይም የሚመለከተው ሰው ሆኑ ስፔሻል አዛኛ ስማቸው እንዲገለጽ አይፈልግም። ስለዚህ የምንጭ ግምገማ አድርገህ እና ስለአጠቃላይ ስለ ትሬንዱ ስለ ሂደት ካለ ግንዛቤ ተነስተህ ነው መረጃ የምትገመገመው። አሁን ልክ እንደዚህ ሁኔታዎች የሚለዋወጡበት ነው ሲፈጠር ግምገማህንም ራሱ ነው የሚያዛባው እና ያ የሚፈጥረው አዲስ ፈተና ይኖራል። አሁን ዜጋ እንደምሳሌ ብገልጽ የአቶ አባዱላ መልቀቂያ የመረጃ ስርጭቱ በኖርማል ጊዜ የሚበለ የዛሬ አመት ወይም የዛሬ ሁለት አመት ቢሆን ኖሮ አግባብነት ሊኖራቸው እንጂ ወይ መረጃ ምንጮች አሁን ሀገር አግባብነታቸው አጠያያቂ ይሆናል። ሰውየው የራሳቸውም ሊቀየሩ ይችላሉ አቋም ወይ ደግሞ ማወቅ የሚገባቸው ሰዎች አያውቁም። እንደዚህ እንደዚህ ነገር የሚኖረው ያ ለውጥ የሚፈጥረው መግለጫ ገጭ በምንጮችና በመረጃው ጥንካሬ ላይ የሚፈጥረው ፈተና ይኖራል። ይህን ከወቅቱ አንጻር የተለያየ ይዤ ላስቀምጥ የምችለው የሚል ማስቡና ይህንን ያው ታሳቢ አድርገው ተጨማሪ ጥንቃቄ ተጨማሪ ጥረት ማድረግ ይጠይቃል ማለት ነው። እዚህ ላይ ምን ይባል? ሲሳይ ነህ። ሲሳይ እሺ፣ ይቀጥል። የተነሳው ምንም መሰረታዊ ለውጥ የሚባል ነገር ሊመጣ አይችልም የሚለውን ነገር ተጋሚ ልፈልቻለሁ። ከውስጣቸው ማለት ስልጣን ላይ ካለው አካል የለውጥ ፍላጎት ወይ ደግሞ የማናቸውን መንገድ ከበጡበት መንገድ ራሳቸውን የመለወጥ የትኛውን ቡድን ቢወጣ የተለየ ነገር እንደማይጠበቅ ሲናገር ሰምቼዋለሁ። ምናልባት በዚህ በኩል በእኔም በኩል ስልጣን ላይ ባለው አካል የተለየ ነገር አይጠበቅም። ምናልባት አንዳንድ የጥገና ነገር አድርገው እንደገና የተጨማሪ ዓመታት እንዴት መግዛት አለብን የሚለው ነገር ላይ ሊያስማማቸው የሚችሉ ነገሮች ይኖራሉ። ከዚህ ጋር ተያያዘም በመካከላቸው የተፈጠረው ነገር ነው። ኢትዮጵያ ውስጥ ቀውሱን ያባባሰ ያለው ግን በእነሱ ለውጥ አመጡ ማለት አገሪቱ ውስጥ የተፈጠረው ሁኔታ ወደኋላ የሚመሳል ማለት አይደለም። በማናቸው ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴውን እየገፋ መጥቷል። ይህ ለውጥ እንቅስቃሴ ወደ አልሆነ አቅጣጫ እንዳይሄድ የተደራጁ ኃይሎች ይህን እንቅስቃሴ እንዲመሩ እንዲመሩና ኢትዮጵያ ውስጥ ኢትዮጵያን ሁሉ በጋራ ተጠቃሚ የሚሆኑበት ስርዓት እንደዚህ ታይ የሚለው ነገር እሱም እያነጋገረ እንዳለን ይገነዘባለሁ። በዋናነት እሱ ላይ ማተኮር ነው። ግን ከዚህ አሁን ኢትዮጵያ ውስጥ እየተካሄደ ካለው ሁኔታ ጋር አያይዞ መመልከት ይቻላል። ሆነ በዋናነት ዞሮ ዞሮ በኢትዮጵያ ፖለቲካ ስልጣን ላይ የበላይ ሆኖ ሁሉ ነገር እየተቆጣጠረ ያለው አሁንም ህወሀት ነው። እሱ ጥያቄ ውስጥ የሚገባ ነገር ያለ አይመስለኝም። ከዚሁ ጋር ተያይዞ አሁን አቶ አባዱላም የመልቀቅ የአቶ በረከት ስምኦንም በተመሳሳይ መጀመሪያ ከንግድ ባንክ ቦርድ ሊቀመንበርነት መነሳት፣ በኋላም ከዚህ ከፖሊሲ ምርምር ተቋም ውስጥ ተመከተል ኃላፊነታቸው ለመልቀቅ መወሰናቸው ይህን ነገር ሳይ የዘጠና ሶስት ዓመተ ምህረት ህወሀት ከፈተል ነው የሚታየው አይታወሰም በአጋጣሚ አቶ በረከትም አቶ አባዱላም በዛን ወቅት ህዋት ስድምስ ቦታ ሲሰነጠቅ አቶ መለስን ለመታደግ የተንቀሳቀሱ ሰዎች ናቸው። አቶ አባዱላ መከላከያ ውስጥ ነበሩ። አቶ በረከት ያው ባሌን ውስጥ ሆነው ሁለቱ የሚያደርጉት እንቅስቃሴ ይታወቃል። ከዛ ጋር በተያያዘ እንግዲህ የአቶ መለስ ሞት ተከትሎ በህዋት ውስጥ የተፈጠረ አሁንም የአንጃ መሳሳብ አለ። እነዛ ለሂደቱ የተገፉት ሰዎች አሁን ተመልሰው መምጣት አዝማሚያ እያሳዩ ነው። ስለዚህ መቀሌ ላይ የህዋት ቡድን ስብሰባ ሲቀመጥ እነዛ ሰዎች ጉባኤው ላይ ሲገኙ እነ አቶ በረከትና እነ አቶ አባዱላ ያኛው ቡድን እየመጣ ነው የሚል ስጋት ስላደረባቸው ከዛ ጋር ተወይዞ ነው ወይ መርቀቅ ያቀረቡት የሚለው ነገር በጣም መፈተሻ ያለበት ይመስለኛል። ዞሮ ዞሮ በሁለቱም በኩል መሳሳብ አለ። የትኛውም ብአዴንም ኦህዴድም ወደ የራሳቸው ጫፍ ሄዱ ብንልም ብቻቸውን እየሄዱ መሆናቸውን ቂም ምልክት አናይም። ከበስተጀርባ አንደኛው ከአንደኛው ዋስ ቡድን ጋር እየተሰቡ እንደሆነ እንረዳለን። እና ኢትዮጵያ ውስጥ ያለ ሁኔታ ይሄ ነው። ይሄ ማለት ግን የትኛውም ቡድን አሸንፎ ኢትዮጵያ ፖለቲካ ስልጣን ላይ ለመቆየት የሚያደርገው ጥረት አሁን ባለው ህዝባዊ ግፊት መቀጠል እንደማይችሉ ግልጽ ነው። ይህንን ለመቋቋም ደግሞ ይህን ሁኔታ ለመለወጥ የሚታገሉ ኃይሎችም እንዳሉ እንገነዘባለና ትልቁ ነገር ይሄ የለውጥ እንቅስቃሴ ወደ አስፈላጊ አቅጣጫ እንዳሄድ እና ኢትዮጵያውያን ሁሉ በጋራ አጠቃሚ የሚሆኑበት ሁኔታ እንዲፈጠር ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም ማድረግ የሚገባል። ምክንያቱም መረጃውን መስጠት ብቻ ሳይሆን በመረጃዎች መካከል፣ በህዝብ መካከል፣ በሃይማኖቶች መካከል እንደዚህ ቅራኔ የሚያባብሱ ነገሮች ላይ እሱን የሚጠነቀቅ እየሰራ ይገባ መሆኑም ረት ጠበቃ ያለ ሁኔታም ይህ እንደሆነ ለማስታወስ ነው። አዲሱ ውይይቱ ጀመር አደረግን እንጂ አልቋጨንም። በጣም ሰፊ ውይይት ነው ያደረግነው። በዋዛ የሚጠናቀቅ የሚቋጭ አይደለም። የሚቀጥለው ሳምንት አጋማሽ ጀምረን ምናልባትም በተገኙ ፕሮግራሞች በተከታታይ የማቅረብ እድል ካገኘን እናቀርባለን። አድማጮች ተከታተሉ።